thank you ሮማ ሲኖሩ እንደ ሮማውያን የሚለው ብሂል በኑሮ ነውና የሚገለጠው ያለፈውን የአውሮፓውያን ገና በዓል ተንተርሶ በተሰናዳ ልዩ ቅንብር በጉድፈቻ የሚያሳድጉት ልጅ ፍለጋ ሄደው ለተደጋጋሚ ፈተና የተዳረጉ በዚህ በዩናይትድ ስቴትስ የሚኖሩ ኢትዮጵያውያን ባልና ሚስትን ገጠመኝ ወደሚመለከት ውይይት ይንደረደራል። ጉድፈቻ በአሜሪካ ከአሳዳጊ የወላጆቿ ጋር የመጀመሪያዋን ገና በአሜሪካ ያደረገች ህጻናት የወጋችን መነሻ ሕፃን ጽዮን ሰለሞን ትባላለች። አንድ ጊዜ ዙሪያዋን የከበቧትን በደስታ የተዋጡና በፍቅር የሚመለከቱ ዐይኖች፣ በሌላው ቅጽበት ደግሞ በፍጥነት ከእጇ የሚገቡትን በብርቅርቅ መጠቅለያ ወረቀቶች የተሸፈኑ ጥቅሎች ለመክፈት ትንንሽ እጆቿ የፈቀዱላትን ያህል ትውተረተርና አጠገቧ ላለ ሰው አሳልፋ ትሰጥና ደግሞ ሌላ ትቀበላለች። ትርኢቱ የምንና ስለምን መሆኑን በውል መረዳት ባትችልም ለጊዜውም ቢሆን በድርጊቱ መሳቧን ግን በቀላሉ ማወቅ አያዳግትም። በተንቀሳቃሽ ምስል መቅረጫው መነጽር ተቀርጸው የተቀመጡት ምስሎች ከዓመታት በኋላ ማየት የሕይወቷን የመጀመሪያ ምዕራፎች ማገላበጥ በቻለች ጊዜ ግን ያኔ ይህ ቀን የተሻለ ትርጉም መላበስ መቻሉን ግምት ማሳደር ይቻላል። የመጀመሪያዋን የገና በዓል ከሁሉ ደግሞ ልብ የሚነካው የእህቴ ልጅ የስምንት ዓመት ልጅ ናት። ከትልቅ እህቷ ጋር ሆነው የአስር ዓመት ልጅ ናት ትልቅ እህቷ መጽሐፍ በስሟ ጽፎው ስጦታ ሰጧት። መስጠቱ ብቻ ሳይሆን የስምንት ዓመቷ የእህቴ ልጅ ሁሉ ሰው በተሰበሰበበት አነበበች። እያንዳንዱ ገጽ ሲገለጽ ስለ ጽዮን ነው የሚናገረው ጽዮን እንደዚህ ናት ሲሆን እንደዚህ ዘመድ አላት፣ እንደዚህ ወንድም አላት ብሎ እሳን ታሪክ የሚናገር መጽሐፍ አጽፈው እዛ የተሰበሰበው ሁሉ በደስታ አምባ ነው። እሱ በጣም ይነካ ነበር። ጽዮንም ትንሽም ብትሆን የገባት ነበር ይመስለው። እዚህ ቦታ መድረስ ግን የዛሬውን ደስታ ያህል ቀላልም አስደሳችም አልነበረም። ለጽዮን አሳዳጊ ወላጆች አቶ ሰለሞን ለማና ወይዘሮ ሶፋኒ ተፈራ ከሶስት ዓመታት በላይ የዘለቀ እጅግ የተወሳሰበ ውጣ ውረድ የበዛው ረዥም ጉዞና ሁለት በአሳዛኝ መልኩ የተደመደሙ ያልተሳኩ ሙከራዎችን ጠይቋል። በጣም ትታመም ነበር። ስትገኝ የነበረችበት ሁኔታ እና እህቴም የእሷም እናት ትልቅ ችግር ውስጥ ነበሩ። በጣም ያማት ነበር። ማት ጊዜ ነበር ሆስፒታል የምትመላለሰው። ለእኛ እንደውም አይነግሩንም ነበረ። በኋላ እኛ ሁሉ ነገር ካለፈ ከተሳካ በኋላ የደረሰባቸውን ስናይ፣ ስትመጣ የነበረችበትን ፎቶግራፍ ስናይ ትልቅ ኃላፊነትና በደም ተንከባክበው ሞግዚቷም፣ ልክ እንደ እናት አርጋን ያሳደገቻት በጣም ቆንጆ የምታምር ልጅ እና ሁሉ ነገር ተሳክተው ባለፈው ጥር ላይ ሄደን መጋቢት መጀመሪያ ላይ ሁሉ ነገር አልቆ ልጅቷን ዘመጣ ነው። ይሄ ምናልባትም ልጅ ለማሳደግ በሚደረግ ጥረት ውስጥ የሚያልፉትንም ሆነ ሌሎች በኢትዮጵያ ውስጥ ወላጃተው ያሉ ሕጻናትን ለማሳደግ የሚፈልጉ ሰዎች እንዲያስቡ የሚያደርግ አጋጣሚን ይፈጥራል። በመነሻው ስለ እናንተ ሙከራ ኢትዮጵያዊ ልጅ አምጥተን ማሳደግ እንፈልጋለን ብላችሁ ስትወስኑ ያሰባችሁትን ሁኔታ ገልጣቸኋል። ጉዲፈቻ በኢትዮጵያ ውስጥ መሰረት ያለው የደረጀ ባህል ነው። የቅርብ ዘመድን ጨምሮ መርዳት የቻለ ሁሉ ሆን ብሎ ልጁን ከመርዳት ፍላጎትም የሚያደርገው ነው። በሌላ በኩል ደግሞ ልጅ ፈልጎ ሳይ ሳካል ለከቀረ በማደጎ ልጅ ያገኛል። ሶስት አመት ሁለት ልጆች አስቸጋሪ ሁኔታ ውስጥ ገብታችሁ ያን ሁሉ አሳልፎ በመጨረሻ ልጅ ማግኘት ችላችኋል። እዛ ድረስ ሄዳችኋል። እንዲህ ያለ ውሳኔ ከልብ ከመጣ ምንም ሳያግደው የሚደረግ መሆኑን ያሳያል። ታሪካችሁና በጉዲፈቻ ልጅ ለማሳደግ ከወሰናችሁ በኋላ በዝግጅቱ ወቅት የሚፈጠረውን የመንፈስ ውጥረትና እንዴት ይሆናል የሚለውን ሀሳብ ጨምሮ ዛሬ ወላጅ ያደረገቻችሁን ጽዮንን ካገኛችሁ በኋላ ያለውን እንዲሁም የተጓዛችሁበትን መንገድ ደግሞ ለአድማጮቻችን አካፍሉ እስኪ። ወይዘሮ ሶፋኒት ያው፣ በእኛ ባህል ኢትዮጵያ እንደዚህ አይነት ነገር አልተለመደም። ሙፍታም ሞር እየታየ ነው። ግን እኔ አሁን ከማረጋችን በፊት እንደዚህ ቢሆንስ እንደዛ ቢሆንስ እያልኩ ምፈራቸው ነገሮች አሁን ልጃችን ከመጣች በኋላ ያን ያህል የሚያስፈራ ነገር አይደለም። በቃ በጣም ብዙ ነገር አስብ ነበራት ባትቀርበኝስ ቀርበኝ፣ እነሱ እነሱ የፈራኋቸው ነገሮች ምንም፣ በቃ ህጻናቶች ፍቅር እስከተሰጣቸው ድረስ ያ ሁሉ እኔ በጣም ሲረብሸኝ የነበረው ጥያቄ ምንም ይሄን ያህል የሚታሰብበትም አይደለም። ወዲያው መታ ወዲያው በቃ የቤተሰብ ፍቅር ሁሉንም ስታገኝ ለማንኛውም ልጅ ወልዶን እንደሚያሳድገው አይነት ስሜት ነው የሚሰማው እና በጣም ደስ የሚል ነው። አሁን ምንም የሚያስፈራው ነገር ያንን ስቴጅ ወዲያው ነው ያለፍ ነው። ልጅ ማሳደግ በተለይ ደግሞ ጨቅላ ህጻን ስትሆን በጣም የቀረበ ግንኙነት ይፈጠራል። አሁን ያልሻቸውን የሚያስፈራው ታልፎ እንደውም የጠበቀ ግንኙነት ይኖራል። ከአብራክሽ የተከፈለች ልጅ አድርገሽ ነው የምትንከባከቢያት ና ግንኙነታችሁ እንዴት ገልጫዋለሽ ከልጅሽ ጋር እኔ ሰው ወልዶ ልጄ አይቸው ስለማላቅ እኔ እንጃ እንዴት አይነት ፍቅር ብወልድ አይዶ ነው ከዚህ በላይ መውደድ ና ፍቅር መስጠትም ስለኛ በጣም ደስ የሚለው ልጅሽ በመኖሯ ከእሷ ጋር የምታደጊ ደስተኛ ታደረግሻ በጣም ደስተኛ ታደረጋለች ብዙ ነገር በፊት የሚያጨናንቁ ነው ህይወት ላይ አሁን ምንም ያን ያህል ቁም ነገር እሷ በቃ ተወስተዋለች ፍቅሩ ሁሉንም ነገር ና በጣም ጥሩ ነው ወላጅነት። እንዴት ነው አቶ ሰለሞን ላንተስ፣ አባትነት በህይወት ምን አይነት ለውጦችም ፈጥረዋል? በጣም ደስ የሚል ነገር ነው። ከድሮ ጀምሮ ልጅ ወዳለው እህቶች ወይም ልጆች በተቻለ መጠን እንደ ራሴ አድርጌ ጥሩ ቅርበት ነው ያለኝ ሲያድጉ ጀምሮ እና የራስህ ደግሞ ልጅ አድርገህ አምጥተህ ታሳድግ የሚሰማው በቃላት ለመግለጽ የማይቻል ትልቅ ልብ የሚነካ ስሜት ነው የሚሰማውን እንደዚህ ማፍቀር እንደዚህ መውደድ እችላለሁም ብለህ ራስን የምትጠይቅበት ነው እና ለልጅህን የፈለገውን ነገር እንደምትሆን ነው እና እግዚአብሔር ይመስገን፣ ደግሞ ልጅቷም ደግሞ በጣም ፍቅር ያላት ደስ የምትል ፍቅር ስትሰጣት መልሳ ደርባ የምትሰጠ አይነት ናት እና አንድ ሁለት ነገር ለመግለጽ ያህል መጀመሪያ እኔ ስትዋወቃት ልጅቷን በአካል ማለት ነው። ባለቤት ያስቀድማ ሄዳ አንድ ሁለት ወር ከእሷ ጋር ጥፍታለች ልክ ቦሌ አይሮፕላን ማረፊያ ይዛት መጣች እና ልጃችን ብላ ስትሰጠኝ የተሰማኝ ስሜት ልዩ የሆነ ስሜት ነው። ባለቤቴ ለልጃችን ባባ ነው ብላ ትከሻይን መታርጋ ባባ አለቻት። እና ፕሮሰሱን ጠዋት ገብቼ ከሰዓት በኋላ ኤምባሲ ሄድን። ኤምባሲ ሄደን ስንመለስ እኔ ከፊት ነበርኩኝ፣ ሶፊ ልጅቷን ይዛ ከኋላ ነበረች እና በራሷ ትከሻይን መታ መታ አርጋ ባባ አለች። እና ያኔ የተሰማኝ ስሜት በቃ ሰውን በጉድፈቻ ልጅ አሳድጋለሁ ሲል ያው በጥሩ መንፈስ ነው የሚነሳሳው እና እግዚአብሔርም ያንን ያያል እና ነገሮች ሁሉ ይስተካከላሉ። ቤት ከስራ ደክሞኝ ስመጣ ልክ በር ከፍቼ ስገባ እሷናት የምትቀበለኝ። በሩ እስከሚከፈት ድረስ መጠበቅ ያቅታታል አንዳንድ ጊዜና፣ በፍቅር ነው የምትቀበለ እና በጣም ደስ የሚል ነው ልጅ ለሚወድ ግዴታ ከራስ መሆን የለበትም። ልዩነቱ አይገባ ጊዜ ስናወራው ምንድን ነው ልዩነቱ እንላለን እና በተለያየ ምክንያት ልጅ እምቢ ካላቸው እና የልጅ ፍቅር ካላቸው በጣም አሪፍ ነገር ነው። ምን ያህል እድሜ የሆኗታል ልጃቸው? አሁን መስከረም ላይ ሁለት ዓመት ሆናት። እንግዲህ የወላጅነት ትልቁ ጸጋ እንደሚመስለኝና ና እንደሚገባኝ፣ ቀደም ብላችሁ እንደገለጻችሁት ከልጆች ጋር የሚፈጠር የጠበቀ ፍቅር በምንም የማይተካው ስሜት ነው እና ያን ስሜት በዙሪያችሁ ያሉ ዘመዶቻችሁ እህት፣ ወንድም፣ ሌሎች የቤተሰብ አባላት ሊሆኑ ይችላሉ። አዲሷን ልጃችሁን እንዴት ተቀበሏት? ምን አይነት ግንኙነት ነው ከሌሎች የቤተሰብና ዘመዶች ጋር ያላት? መጀመሪያ ስትመጣ ከኢትዮጵያ ሁሉ ነገር አዲስ ነው። ኢንቫይሮንመንቱ፣ ሰው ምኑ ምኑ ከኔና ከሰለሞን ጋር በጣም አታሽድ ነበረች። ሌላውን ሰው ብዙ አትቀርብም ነበር። አሁን ግን በቃ ሁሉንም ሰው ለምዳለች፣ አውቃለች፣ በጣም ትቀርባለች፣ ትጫዋታለች። አሁን ከዘኖቿም ሁሉም ሰው ሁሉ ብዙ ዘመድ ያለው እዚህ ዋሽንግተን ዲሲ አካባቢ ነው እና ሁሉም መቼ ነዛችኋት የምትመጡት ናፈቃለች፣ በጣም ትናፈቃለች። ስንሄድ ተላቅሰው ነው ልጆቹ የሚለያዩት። እና ፋሚሊም በጣም በጣም ነው የተቀበላት። የተጓዛችሁትን የሶስት አመት ጊዜ ጽዮኔ የካሴቻችሁ ይመስላል አ በጣም በጣም ደስ የሚል ነው። በጣም ፍቅር ያላት ልጅ ናት። ልጆች ደግሞ ልባቸው ያውቃል ፍቅር ሲያገኙ መልሰው ደርበው ነው የሚሰጡት። እና በጣም ደስ የሚል ነገር ነው። በተጨማሪ ደግሞ እኛ የቅርብ ጓደኞቻችን ቤተሰቦቻችን በእኔም በባለቤቴም በኩል ያሉት በጣም ነው ይረዱን። የቤተሰብ እርዳታ በጣም ያስፈልጋል። አንዳንድ ጊዜ ኢትዮጵያ ምንድን ነው እኛም ራሳችን አጋጥሞናል። ልጅ ልናሳድግ ነው በጉዲፈቻ ስንል ልጅ የራስ ነው እንጂ የሚባል ነገር አለ እና እሱን በግልጽ ነው ያደረግ ነው እኛ ይቺ ልጅ የእኛ ልጅ ናት የእናንተ ቤተሰብ ነው ብለን ነው ያስረዳ ነው። ቤተሰቡም ደግሞ በቃ በደንብ ነው እንደውም በጣም ደስ ያላቸው ቤተሰብ ዘመድ የራስን ነው እንጂ ሌላ በአድ ማሳደግ ያስፈልጋችሁን ስሏችሁ እናንተ በግልጽ የቤተሰብ አባላችን የእኛ ነው፣ ግን ከዛ ውጭ እንፈልጋለን አላችኋቸው እና ያን ተቀብሏችሁ። አንዳንድ ጊዜ ከራስ ካልሆነ አገራችንም አሁን በጣም ተሻሽሏል። ጉዲፈቻ ተብሎ ልጅ ሲያድግ ለየት ያሉ ነገሮች ይኖራሉ። ግን አብዛኛውን ጊዜ ያ በጉዲፈቻ የሚያድገው ልጅ የዘመድ ልጅ ነው። የዘመድ ልጅ ተብሎ ነው ለየት ይላል። ልክ እንደ ራስ ልጅ በደንብ ቢንከባከቡትም ትንሽ ለየደረጃ አለው። ግን አሁን ደረጃ የሚባል ነገር የለም፣ እና አይ ቲንክ ኢትዮጵያም አሁን ያ ነገር እየተለወጠ ነው እና በእኛም ቤተሰቦቻችን፣ በጓደኞቻችን ልጅቷን ይዘን የመጀመሪያ ጊዜ ስንመጣ ቅርብ ጓደኞች፣ ዘመዶች ተሰብስበው ከኤርፖርት ጀምሮ በትልቅ ደስታ የተቀበሉን በደንብ ተቀብለውታል። ያ ደግሞ አስፈላጊ ነው። ልጅን ለማሳደግ አባትና እናት ብቻ አይደለም ልጅ የሚያሳድገው ሰፈር፣ መንደሩ፣ ሰፈር፣ ጎረቤት፣ ጓደኛ፣ ቅርብ ዘመድ ነው እና የእነሱ ድጋፍና መቀባበል ትልቅ ሚና አለ ትልቅ አስፈላጊ ነገር ሌላ ጨምሮ ፈልገው ፋሚሊ ውስጥ እንደዚህ አይነት ነገር ለማድረግ እኛ የመጀመሪያዎቹ ነው በሁለታችን እና አሁን ከሆነ በኋላ ሁሉም በፊት ፈርቶ የነበረው በፊት ይቅርባችሁ ምናም ሲሉት የነበሩት እንደውም አሁን እኛን ሲያዩ መመኘት ጀምረዋልን እኛም ሆኖልን ብናረገው ይሄ ነገር ብለው ማሰቡ ደረጃ ደርሰዋል አንዳንዶች እንደ ገለጻችሁልኝ ለፎ መጋቢት ነው የመጣችው ሲሆን እዚህ ሀገር እንደሚያድግ ልጅ የመጀመሪያውን ገና አክብራለች። እንዴት ነበረ ገና? ትኩስ በዓል ነበርና ገና በጣም ቆንጆ ነበር። ብዙ ጊዜ ወደ ዋሽንግተን ነው የምንመጣው ገናን ለማክበር። አብዛኛው ቤተሰቦች እዚህ ነው ያሉት፣ እዚህ ነው የምንሰባሰበው። ዘንድሮ ግን ተፈቀደልን እና በጽዮን ምክንያት ነው፣ በጽዮን ምክንያት እና እኛ ጋር ነበረ ቤተሰቡ ሁሉ የተሰባሰበው፣ የኔም ቤተሰቦች የሶፊም ቤተሰቦች መጥተው ነበረ። በታላቅ ድምቀት ነው የተከበረው። በጣም ደስ የሚል ነው። ቤታችን ሞቆ ደምቆ ነበረ። ጽዮንም ደግሞ በጣም ነበር ደስ ያላት። እንደዛ ሰው ተሰብስቦ ትልቅ አቴንሽን ነው ያገኘ። ኮከቧ እሷ ነበረች። የበዓሉ ኮከብ። አቶ ሰለሞን ለማ፣ ወይዘሮ ሰው ተፈራ፣ የተፈራ ለጊዜያችሁ በጣም አድርጌ አመሰግናለሁ። እግዜር ስጥልኝ። እናመሰግናለን። እግዜር ስጥል አድማጮች ከአቶ ሰለሞን ለማና ከወይዘሮ ሶፋኒት ተፈራ ጋር በተለይ በጉዲፈቻ ልጅ ለማሳደግ ፈልገው በኢትዮጵያ የገጠማቸውን የሚመለከተውን ክፍል በቀጣይ ፕሮግራማችን እንመለስበታለን።